ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የአርብ ዳር 12 2007 ዓ ም ዝግጅታችን ጀመረ። ጤና ስጥልን። እንደምናምሽታችኋል እንደምናመሻችሁ። ክቡራትና ክቡራን፣ የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን። አሜሪካ ውስጥ ከአምስት ዓመታት በላይ ከቆየህ፣ የአሜሪካ ዜግነት ያላቸው ወይም ሕጋዊ ፈቃድ ያላቸው ልጆች ካሉህ፣ ተመዝግበህ ከሆነ፣ ወንጀል አለመፈጸምህ ከተረጋገጠ የሚጠበቅብህን ቀረጥ ለመክፈል ፈቃደኛ ከሆንክ ሀገሪቱ ውስጥ በጊዜያዊነት ለመቆየት ማመልከት ትችላለህ። እባረራለሁ የሚል ፍራቻ አይኖርህም። ፕሬዚደንት ባራክ ኦባማ በሀገሪቱ የኢሚግሬሽን ፖሊሲ ላይ ከፍተኛ ለውጥ ማድረጋቸውን ይፋ ካደረጉበት ንግግር የተወሰደ ነው። የምሽቱ አብይ ርዕሳችን ዘገባዎችን ይዟል። በኢትዮጵያ የኢንፎርሜሽን ቴክኖሎጂ ተጠቃሚነትን ደረጃ የሚመለከት ዘገባም ይኖረናል። ሌላው ዘገባ ደግሞ በኢቦላና በምጣኔ ሀብት ላይ ስለሚያደርሰው ጉዳት ይመለከታል። በዋና ዋና ዜናዎቻችን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለኢሚግሬሽን እቅዳቸው ህዝባዊ ድጋፍ ማሰባሰብ መጀመራቸው፣ በማዕከላዊ አፍሪካ ሪፐብሊክ ከባድ የሃይማኖት ጸብ መጀመሩ፣ ኮንጎ ዲሞክራሲያዊት ሪፐብሊክ ከኢቦላን ነጻ መሆኗን፣ እንደዚሁም በኢራን የኒውክሌር መርሃ ግብር ላይ የተያዘው የፊታችን ሰኞ ቀነገደቡ የሚደርሰውን ውይይት የሚመለከት ዜናዎች አሉን። አፍሪካ በጋዜጦችና ሰጥ አገባ በሁለተኛው አጋማሽ ይቀርባሉ። መልካም ምሽት። ወደ ዓለም ዜና እናልፋለን። የዩናይትድ ስቴትስን የኢሚግሬሽን ስርዓት ለማሻሻል ያግዛል ብለው ትናንት ላወጡት ፕሬዝደንታዊ ትዕዛዝ ህዝባዊ ድጋፍ ለማሰባሰብ ፕሬዝደንት ባራክ ኦባማ ወደ ላስ ቬጋስ ተጉዘዋል። ፕሬዝደንቱ ትናንት ምሽት ላይ ያወጡት የኢሚግሬሽን አሰራር ለውጥ እቅድ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያ ሰነድና ፈቃድ የሌላቸውን ሰዎች ከአሜሪካ ለማባረር ወይም በኃይል ለማስወጣት እየተካሄደ ያለውን ስራ የሚያስቆም ነው። ፕሬዚደንት ኦባማ ትናንት ከዋይት ሀውስ ቤተ መንግስት ባደረጉት ንግግር ባስቀመጡት እቅድ የወሰዱት እርምጃ ብዙ ሪፐብሊካን ተቀናቃኞቻቸውን በእጅጉ ያስቆጣ ከመሆኑም በላይ እነርሱም ይህንን የኦባማን እቅድ ለማስቆም ማድረግ የሚችሉትን ሁሉ እንደሚያደርጉ ዝተዋል። ን ን ፍ ፍ ሪን ሪን አሜሪካ ውስጥ ከአምስት ዓመት በላይ ከኖራችሁ አሜሪካውያን ዜጎች የሆኑ ወይም በሕጋዊ መንገድ የሚኖሩ ልጆች ካሏችሁ፣ ከተመዘገባችሁ፣ ከወንጀል አድራጎት ነጻ መሆናችሁ ከተረጋገጠ፣ ማንኛውንም የገቢ ግብር በሚገባው መሠረት ለመክፈል ፈቃደኛ ከሆናችሁ፣ ተይዘን እንባረራለን የሚል ስጋት ሳይኖርባችሁ እዚች አገር ውስጥ በጊዜያዊነት መኖራችሁን ለመቀጠል ልታመለክቱ ትችላላችሁ። ይህ በስድስት ወራት ጊዜ ውስጥ ተግባራዊ ይሆናል ተብሎ የሚጠበቀው ፕሬዝደንታዊ ትዕዛዝ ወደ ዩናይትድ ስቴትስ በህገወጥ መንገድ ገብተው እየኖሩ ያሉ ወደ አራት ነጥብ ሰባት ሚሊዮን ሰዎች ጊዜያዊ የመኖሪያና የስራ ፈቃድ እንዲያገኙ የሚያስችላቸው ነው። ይህ የፕሬዝደንት ባራክ ኦባማ እርምጃ የይቅርታን ያህል ነው የሚሉት ሪፑብሊካን እንደራሴዎችና ተቃዋሚዎች፣ ሌሎችም ወደ አሜሪካ በህገወጥ መንገድ እንዲጎርፉ ያበረታታል የሚል ሀሳብ አንጸባርቀው እቅዱን ለመሰረዝ ሁለገብ ጦርነት እንደሚከፍቱ በዝተዋል። ፕሬዚደንቱ የወሰዱት እርምጃ ህጋዊ መሆኑን ሲያስረግጡ ባለፉት ጊዜያት የነበሩ ሪፑብሊካንም ሆኑ ዲሞክራት ፕሬዚደንቶች ተመሳሳይ እርምጃ መውሰዳቸውን ተናግረዋል። ወደ እንዲህ አይነቱ እርምጃ እንዲገቡ ያደረጋቸውም በሪፑብሊካኑ አብላጫ መቀመጫ በተያያዘው የተወካዮች ምክር ቤት ውስጥ የተፈጠረው የህጉን ረቂቅ አላሳልፍ ያለው ማነቆ መሆኑን ፕሬዚደንቱ ገልጸዋል። And to those members of Congress who question my authority to make our immigration system work better, የኢሚግሬሽን ስርዓታችን በተሻለ ሁኔታ እንዲንቀሳቀስ ለማድረግ የሚያስችል ትዕዛዝ የማውጣት ስልጣን እንዳለኝ፣ ወይም ኮንግረሱ መስራት ባቃተው ጊዜ የራሴን እርምጃ የመውሰዴን ብልህ ውሳኔነት ለሚጠራጠሩ የተወካዮች ምክር ቤት አባላት ያለኝ መልስ አንድ ነው፤ ህግ አውጡ። የተሻለና ይበልጥ ዘላቂ የሆነ መፍትሄ ለማምጣት ከሁለቱም ፓርቲዎች ጋር ለመስራት እፈልጋለሁ። በዲሞክራት እንደራሴዎቹ አብላጫ ተይዞ የቆየው የህግ መወሰኛው ምክር ቤት የሁለቱም ፓርቲዎች ድጋፍ ያለው የህግ ረቂቅ ከአመት በፊት አጽድቆ የነበረ ቢሆንም በህግ መምሪያው ውስጥ ወደፊት መግፋት ተስኖት እስካሁን ይገኛል። በሌላ ዜና ደግሞ የዩናይትድ ስቴትስ ፕሬዚደንት የስራ አስፈጻሚ ስልጣናቸውን ያላግባብ ተጠቅመዋል ሲሉ ሪፐብሊካን እንደራሴዎች በኦባማ አስተዳደር ላይ ክስ መሰረቱ። ዶሴው የተከፈተው ኦባማ ኬር የሚል መጠሪያ የተሰጠውን የፕሬዚደንቱን ብሔራዊ የጤና ጥበቃ ዕቅድ በመቃወም ነው። ሪፐብሊካን ደራሲዎች በክሳቸው ላይ የዘረዘሩት የጤናና የሰብአዊ አገልግሎቶች እንዲሁም የገንዘብ ሚኒስቴር መስሪያ ቤቶችን ነው። ክሱ የኦባማ አስተዳደር ሀምሳና ከዚያ በላይ ሰራተኞች ያሏቸው ኩባንያዎች ለሰራተኞቻቸው የጤና ጥበቃ ሽፋን እንዲሰጡ የሚያዘውን የድንጋጌ ክፍል ተፈጻሚነት በሕገወጥ መንገድ እንዲጓተት አድርጓል የሚል ነው። ክሱ በተጨማሪም የምድን ድርጅቶች አነስተኛ ገቢ ላላቸው ሰራተኞች የጤና ሽፋን ክፍያ ማካካሻ ድጎማ በመስጠት ገንዘቡን ያለ አግባብ ያደላደላል በሚል አስተዳደሩን ይወነጅላል። ፕሬዚደንቱን ከዚሁ የጤና ጥበቃ እቅድ ጋር በተያያዘ እንደሚከሱ የተወካዮች ምክር ቤቱ አፈ ጉባኤ ጆን ቤነር ለወራት ሲዝቱ ቆይተዋል። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በማዕከላዊ አፍሪካ ሪፑብሊክ ከዚህ ቀደም የሃይማኖት ግጭት ተቀስቅሶ በማያውቅበት በደቡብ ምስራቃዊ ግዛት በክርስትና ሃይማኖት ተከታዮችና ሙስሊሞች መካከል ግጭት መነሳቱ ተዘግቧል። በድንበር አካባቢው የሚንቀሳቀሱ የዩጋንዳ አማጽያንን ለመዋጋት በስፍራው የሚገኘው የዩጋንዳ ሰራዊት በማዕከላዊ አፍሪካ ሪፑብሊክ ሰላማዊ ሰዎችን በመጠበቅ ስራ መሰማራቱን የእርዳታ ሰራተኞች ተናግረዋል። ኒክ ሎንግ ከባንጊ ያደረሰንን ዘገባ ሄኖክ ሰማግዜር ያቀርበዋል። ባለፈው ዓመት በስፋት የእስልምና ሃይማኖት ተከታይ የሆኑት የማዕከላዊ አፍሪካ ሪፐብሊክ ሴሌካ አማጽያን ስልጣን በያዙበት የእርስ በርስ ጦርነት ደቡብ ምስራቃዊ የሀገሪቱ ክፍል የግጭቱ አካል አልነበረም። አውት እምቦ ወረዳ ከማዕከላዊ አፍሪካ ሪፐብሊክ የእርስ በእርስ ጦርነት እስካሁን ነጻ ብትሆንም የራሷ የጸጥታ ችግሮች አሏት። ደ ሎርድስ ሬዚስተንስ አርሚ የተባለው የዩጋንዳ አማጺ ቡድን የአካባቢውን ነዋሪዎች ለዘመናት ሲያሸብር ኖሯል። በቅርቡ የደረሰው ጥቃት ከሁለት ሳምንት በፊት ነበር። በዜሚዮ የተቀሰቀሱ የሃይማኖት ግጭቶችን ተከትሎ ሁለት ሺህ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። ግጭቱ የተቀሰቀሰው አንድ የእስልምና ሃይማኖት ተከታይ በሃውት አምባ ማክሰኞ ለት መገደሉን ተከትሎ በተቀሰቀሱ የሃይማኖት ግጭቶች ነው። ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ በዜሚዮ ክሊኒክ አለው። አንጀሊካ ኤርብ የድርጅቱ የማዕከላዊ አፍሪካ ሪፐብሊክ ስራ አስኪያጅ ናቸው። ማክሰኞ ማምሻውን የተቀሰቀሰው ግጭት ረቡዕም ቀጥሎ ውሏል። የሚበዙት የዘሚው ከተማ ነዋሪዎች ከተማዋን ለቀው የዩጋንዳ ጦር በቅርበት የሚገኝበት የከተማ ዙሪያ ሰፍረዋል። የዩጋንዳ ሰራዊት በስፍራው የሚንቀሳቀሱትን የኤልአርኤ አማጽያን ላይ ለመዝመት ነው። በስፍራው የሚገኘው የህክምና ረዴ ድርጅቱ ኤምኤስኤፍ በግጭቱ የቆሰሉ ግለሰቦችን ለመርዳት የእስልምና ታጣቂ ቡድኖች በሰላም እንዲያሳልፏቸው በመጠየቅ ላይ ነው። ቆስለው የህክምና እርዳታ ለማግኘት ሆስፒታል በራሳቸው መሄድ ያልቻሉ ሰዎች በመኖራቸው እርዳታ ይሻሉ። የኤምኤስኤፍ የህክምና ቡድን የጤና አገልግሎት በማንኛውም ወቅት ለማህበረሰቡ ለማድረስ እንዲቻለው በመደራደር ላይ ነው። የተባበሩት መንግስታት ድርጅት በዛሬው ዕለት ባወጣው መግለጫ በአካባቢው ግጭቱ በዛሬው ዕለትም እንዳልበረድ አስታውቋል። የእርዳታ ሰራተኞች ወደ ዜሚዮ የሁኔታ አጣሪ ቡድን በነገው ዕለት እንደሚልኩ ገልጸዋል። የናይጄሪያው አማጺ ቡድን ቦኮ ሐራም በሰሜን የሀገሪቱ ክፍል በሚገኘው ቦርኖ ግዛት ውስጥ በአንዲት መንደር ላይ በጣለው አደጋ ቢያንስ አርባ አምስት ሰው ተገደለ። ቡድኑ አዛያ ኩራ የምትባለውን ቀበሌ ከትናንት በስቲያ እኩለ ቀን ላይ አጥቅቶ በነዋሪዎቿ ላይ አደጋ ማድረሱንና ቤቶቹን ማውደሙን ዘገባዎች ጠቁመዋል። በሌላ ዜና ደግሞ በሀገሪቱ ሶስት የሰሜን ምስራቅ ግዛቶች ላይ የቆየው የአስቸኳይ ጊዜ ሁኔታ እንዲቀጥል የሀገሪቱ ፕሬዚደንት ጉድላክ ጆናታን ያቀረቡትን ጥያቄ የተወካዮች ምክር ቤቱ የህዝብ እንደራሴዎች ውድቅ አድርገውታል። ኮንጎ ዲሞክራሲያዊት ሪፑብሊክ ከኢቦላ ወረርሽኝ ነጻነች ሲል የዓለም የጤና ድርጅት ደብልዩ ኤች ኦ አስታውቋል። ምዕራብ አፍሪካ ውስጥ ከተስፋፋው የኢቦላ ቫይረስ ዝርያ የተለየ ነው የተባለ የኢቦላ አይነት በሰሜን ምዕራቢቱ የኮንጎ ኢኳቶር ክፍለ ሀገር ውስጥ ተከስቶ 49 ሰው ገሏል። አዲስ የኢቦላ አጋጣሚ ሳይታይ ሊጠበቅ ከሚገባው የመቀፍቀፊያ የመቀፍቀፊያ ጊዜ እጥፍ ለሆነ አርባ ሁለት ቀናት ተጠብቆ አንድም በቫይረሱ የተያዘ ወይም የታመመ ሰው አለመገኘቱን የጤና ድርጅቱ ዛሬ ባወጣው መግለጫ አስታውቋል። በሌላ በኩል ደግሞ ማሊ ውስጥ አንድ በኢቦላ ተይዘው የነበሩና በኋላ የሞቱ ኢማም ሲያክም የነበረ ዶክተር ዛሬ በኢቦላ ምክንያት መሞቱን የሀገሪቱ መንግስት አስታውቋል። የዛሬውን ጨምሮ የዶክተሩን ሞት ማለት ነው፣ ማሊ ውስጥ በኢቦላ የሞተው ሰው ቁጥር ሰባት መድረሱ ነው። የቡርኪና ፋሶ የቀድሞ ፕሬዚዳንት ብሌዝ ኮምፓውሬ አምስት ሰዎችን አስከትለው ዛሬ ሞሮኮ ገብተዋል። ላልተወሰነ ጊዜ እዛ እንደሚቆዩ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከኢራን ጋር ለተያያዘው የኒውክሊየር መርሃ ግብር ድርድር ዛሬ ማምሻውን ከኢራናቻቸው ሞሐመድ ጃቫድ ዛሪፍ ጋር ኦስትሪያ ዋና ከተማ ቪየና ላይ ይገናኛሉ ተብሎ እየተጠበቀ ነው። በስብሰባው ላይ የቀድሞዊቱ የአውሮፓ ሕብረት የውጭ ፖሊሲ ኃላፊ ካትሪን አሽተንም ይገኛሉ ተብሏል። የዩናይትድ ስቴትስ ዲፕሎማሲያዊ እንቅስቃሴ የሚጠቁመው የኢራንን የኒውክሌር ሀሳብ አስመልክቶ ብርቱ ስጋት ያላቸውን ቱርክና ሳኡዲ አረቢያን ስምምነት ላይ ሊደረስ ይችላል የሚል የማዘጋጃ መልእክት ማስተላለፏን እንደሆነ የውጭ ጉዳይ መስሪያ ቤት ዘጋቢያችን ስካት ስተርንስ ያስተላለፈው ሪፖርት ይጠቁማል። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ሩሲያ በዩክሬን ላይ የወረራ አድራጎት ፈጽማለች ሲሉ ወቅሰዋል። ምክትል ፕሬዚደንቱ ይህንን ክስ ያሰሙት ጉብኝት ላይ በሚገኙባት የዩክሬን ዋና ከተማ ኪየቭ ላይ ከሀገሪቱ ፕሬዚደንት ፔትሮ ፖሮሼንኮ ጋር በተወያዩበት ወቅት ነው። በሀያ አንደኛው መቶ ክፍለ ዘመን ሀገሮች አውሮፓም ውስጥ ይሁን ሌላ የትም ስፍራ ካርታውን በዘፈቀደ እንዲለዋውጡና እንዲስሉ ሊፈቀድላቸው ሊያስገኛቸው አይገባም። ብለዋል ምክትል ፕሬዚደንት ጆ ባይደን። የዜናው ይህ። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና በ12140 ኪሎ ሄርትስ እንዲሁም በ31 ሜትር ባንድ በ9485 እና በ9755 ኪሎ ኸርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 12 ማክሰኞ ሳይሆን፣ አርብ ይቅርታ፣ የአርብ ህዳር 12 ሰባት ዓመተ ምህረት ምሽት ፕሮግራማችን ነው። አስተናጋጆቻችሁ ሰሎሞን አባተና ቆንጅት ታዬ ነን። እኔ ነኝ ቆንጅት ታዬ ነች። አሳሳቶች ማክሰኞ ያስባልኩ እኔ ነኝ፣ ይቅርታ። ሰሎሞን፣ በምሽቱ በሁለተኛው አጋማሽ እሰጥ አገባና አፍሪካ በጋዜጦች ይቀርባሉ። አሁን ግን ወደ ምሽቱ አብይ ርዕስ ይሆናል የምናልፈው። ፕሬዚደንት ባራክ ኦባማ በሀገሪቱ የኢሚግሬሽን ፖሊሲ ላይ ከፍተኛ ለውጥ ማድረጋቸውን አስታወቁ። እርምጃው ህጋዊ የመኖሪያ ፍቃድ የሌላቸውን በሚሊዮኖች የሚገመቱ ስደተኞች ህይወት ሊጠቅም ይችላል ቢባልም በዩናይትድ ስቴትስ ኮንግረስ ውስጥ ተቃውሞ አስነስቷል። በዚህ ጉዳይ ላይ ባልደረቦቻችን ዝላትካሆ ከዋሽንግተን፣ ማይክ ኦሱሊቫን ደግሞ ከሎስ አንጀለስ ያጠናቀሯቸውን ዘገባዎች አድርሰውናል። ሰሎሞን ክፍሌ ይዟል። ፕሬዚደንት ባራክ ኦባማ ትላንት ማታ ከዋይት ሀውስ ቤተ መንግሥት ለህዝብ ያስተዋወቁት አዲሱ የኢሚግሬሽን ፖሊሲያቸው አምስት ሚሊዮን የሚጠጉ ህጋዊ የመኖሪያ ፍቃድ የሌላቸው ስደተኞችን እባረራለሁ የሚል ፍራቻ ሳያድርባቸው በዩናይትድ ስቴትስ መቆየት ያስችላቸዋል። ፕሬዚደንቱ ከዚህ ውሳኔ የደረሱት በከፊል በሀገሪቱ ደቡባዊ ወሰን ላይ ከማዕከላዊ አሜሪካ በወላጆች ሳይታጀቡ ብቻቸውን በመጡ ሕፃናት ተጥለቅልቆ ሰብአዊ ቀውስ ከደረሰ በኋላ ነው። የሪፐብሊካን ፓርቲ ባለሥልጣናት ይህን ያለ ምክር ቤቱ ፍቃድ ፕሬዚደንቱ በግል የደረሱበትን ውሳኔ በተቻላቸው ሁሉ እንደሚቃወሙት ዝተዋል። ተቼዎች ግን ሪፐብሊካኖች ይህን ለረጅም ጊዜ የቆየውን የኢሚግሬሽን ችግር ለማስወገድ ምንጊዜም ተስማምተው አያውቁም ይላሉ። ፕሬዚደንት ኦባማ ትላንት ማታ ሲናገሩ በሕገ ወጥ መንገድ በሀገሪቱ ውስጥ እንዲኖሩ የፈቀደውን የታወከ ሲሉ የገለጹትን የኢሚግሬሽን ፖሊሲ ለመጠገን ቁርጠኛ ነኝ ብለዋል። አዲሱ ዕቅዳቸው በሕገ ወጥ መንገድ ድንበር እየዘለሉ የሚገቡ ስደተኞችን ለመቆጣጠር ጥበቃውን ማጠናከርና ሊሰሩ የሚችሉትን ደግሞ መቆየት የሚችሉበትን መንገድ ማቅለልን ይጠቀልላል። እቅዱ በተጨማሪ ግን አጨቃጫቂ የተባለውን አምስት ሚሊዮን ለሚጠጉ ሕጋዊ ሰነድ ለሌላቸው ስደተኞች አምነስቲ ወይም ምሕረት ማድረግና እንዲኖሩ መፍቀድን ያካትታል። አሜሪካ ውስጥ ከአምስት ዓመታት በላይ ከቆየህ፣ የአሜሪካ ዜግነት ያላቸው ወይም ሕጋዊ ፈቃድ ያላቸው ልጆች ካሉህ፣ ተመዝግበህ ከሆነ ወንጀል አለመፈጸምህ ከተረጋገጠ፣ የሚጠበቅብህን ቀረጥ ለመክፈል ፈቃደኛ ከሆንክ ሀገሪቱ ውስጥ በጊዜያዊነት ለመቆየት ማመልከት ትችላለህ። እባረራለሁ የሚል ፍራቻ አይኖርህም። ፕሬዚደንት ኦባማ አክለውም ስደተኞችን በገፍ እያፈሱ ማባረር የማይቻል ብቻ ሳይሆን የሀገሪቱን ሕግም ይጻረራል ሲሉ አስረድተዋል። እኛ ሕፃናትን ከወላጆቻቸው እቅፍ በጭካኔ የምንነጥቅ ሕዝቦች ነን ወይስ የቤተሰብን ባንድነት መኖር የምናምንና እንዳይበታተኑ ለማድረግ የምንሰራ? ለስደተኞች ምሕረት ማድረግ በዩናይትድ ስቴትስ ያልተለመደ ነገር አይደለም። ሆኖም ሪፓብሊካኖች በፕሬዝደንት ኦባማ የተደረሰውን ውሳኔ ሕገ ወጥ ሲሉ ጠርተው እንዋጋዋለን በማለት ዝተዋል። ማርክ ክሪኮሪያን በኢሚግሬሽን ጥናት ማዕከል ዋና ዳይሬክተር ናቸው። የሚስተር ኦባማ እቅድ ከዚህ በፊት በቀድሞው ፕሬዝደንት ጆርጅ ኤች ደብልዩ ቡሽ ከተወሰዱ ተመሳሳይ እርምጃዎች የመጠቀ ማለትም ብዙ ሄደ ነው ይላሉ። ይህ በሚሊዮኖች የሚቆጠሩ ሰዎችን የሚመለከት ዕቅድ ነው። የፊተኛው ፕሬዚዳንት ጆርጅ ኤች ደብልዩ ቡሽ በተመሳሳይ ይከራከሩለት ከነበረው ዕቅዳቸው በመቶ ጥፍ ይበልጣል። ሚስተር ኦባማ የሚሉት ይህን የትላንቱን የኢሚግሬሽን ፖሊሲ ለውጥ ውሳኔ በግላቸው ለመውሰድ የተገደዱት አጣዳፊ ሆኖ እያለ ኮንግሬሱ ሕጉን ማሳለፍ ባለመቻሉ ነው። የኢሚግሬሽን ፖሊሲያችን በተሻለ እንዲሰራ ለማድረግ ስለ ሥልጣኔ ለሚጠይቁ የምክር ቤት አባላት ወይም ደግሞ ኮንግረሱ ሳይችል ሲቀር እኔ መወሰኔ ትክክል መስሎ ላልታያቸው ወገኖች አንድ መልስ አለኝ። የኢሚግሬሽኑን ህግ አሳልፉ የሚል አንዳንድ ተንታኞች የሪፐብሊካኑ ዛቻ ሽንገላ ሆኖ ይቀጥላል ይላሉ። ክላውስ ላረስ በኖርዝ ካሮላይና ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ናቸው። በኦባማ አስተዳደር ላይ የቃላት ውርጅብኝ ይኖራል። በተለይ በግል በፕሬዝዳንቱ ላይ ያተኮረ የቃላት ጥቃት ይከተላል። አንዴ ግን አዲሱ ኮንግረስ ሥራውን ከጀመረና ከተደላደለ በኋላ የኦባማን እቅድ መቀልበስ የሚያስችል እርምጃ ይኖሯል ብዬ አላስብም። የኢሚግሬሽን ችግሮችን ለማስወገድ ስምምነት አይኑር እንጂ ታዲያ በአውሮፓውያኑ ዓመት 2014 መጀመሪያ ቴክሳስ ድንበር ላይ ያለ ወላጆቻቸው ፈሰው የታዩ ሕፃናት ስደተኞች ጉዳዩ ጊዜ ሊሰጠው እንደማይገባ ብዙ አሜሪካውያንን አሳምኗል። ሚስተር ኦባማም ይህንኑ ነጥብ ነበር በትላንቱ መልእክታቸው ላይ አጉልተው ያሳዩት። ይህ በእንዲህ እንዳለ በዩናይትድ ስቴትስ ያለ ሕጋዊ ሰነድ የሚኖሩ በሚሊዮኖች የሚቆጠሩ የላቲን አሜሪካ ስደተኞች ከመባረር የሚያድነውን የፕሬዝደንቱን የኢሚግሬሽን ፖሊሲ በደስታ ተቀብለዋል። የ23 ዓመት ዕድሜ ያላት ዲያና ራሞስ የተወለደችው ሜክሲኮ ነው። የተወሰደው እርምጃ ሕጋዊ ሰነድ የሌላቸውን ወላጆቼን ይረዳል ብላለች ዲያና። እዚህ ተወልደው የአሜሪካ ዜግነት ያላቸው ልጆችም አሏት። ፒላር ጋልቬዝ ደግሞ ከኤልሳልቫዶር ናት። እርምጃው ከሀገር የመጡ ብዙዎችን ይረዳል ነበር ያለችው። ብዙዎቹ ወደ ዩናይትድ ስቴትስ የገቡት ፈልገው ሳይሆን በችግር ምክንያት መሆኑንም ተናግራለች። የኤኳዶሯ ስደተኛ ተሬሳ ግን ፕሬዚደንቱ ከኮንግሬሱ ጋር ተባብረው ባለመስራት ሕጉ እንዳያልፍ ሊያጓትቱ ይችሉ ይሆናል ስትል ትሰጋለች። በዚህ ብዙዎችን ሊጠቅም በሚችለው የኢሚግሬሽን ጉዳይ ላይ ሁለቱም ማለት ሪፐብሊካንና ዲሞክራቶች ተስማምተው ሊሰሩ ይገባል ስትልም አስረድታለች። የዕለቱን አብይ ርዕስ ነበር ያደመጣችሁት። ክቡራትና ክቡራን ለመጽሔቱ ይቀጥላል። በኢትዮጵያ የኢንፎርሜሽን ቴክኖሎጂ ተጠቃሚነት ከፍ እያለ ቢሆንም ዘርፉ እንደ ኢንዱስትሪ ጨቅላ እንደሆነ አንድ የመስኩ ባለሙያ ተናገሩ። በኢትዮጵያ በባንኮች ላይ ሊሰነዘሩ ለሚችሉ የሳይበር ጥቃቶችን ለመከላከል በቂ ዝግጅት እንደሌለም ተገልጿል። የአዲስ አበባው ዘጋቢያችን መለስካቸው አማሃ የላከው ዘገባ ቀጥሎ ይቀርባል። የመረጃና የመገናኛ ቴክኖሎጂን ለባንክ ስራ አገልግሎት ደህንነትና የላቀ ቅልጥፍና ለመዋል አላማ ያለው ስብሰባ ዛሬ በሸራተን አዲስ ተከፍቷል። ከተለያዩ የአፍሪካና የእስያ ሀገሮች የመጡ ባለሙያዎች በተለያየ ርዕሰ ጉዳዮች ላይ ያቀረቧቸው ጥናታዊ ጽሁፎች እንደሚያመለክቱት የመገናኛና የመረጃ ቴክኖሎጂ ከባንክ አሰራር ስርዓት አኳያ የሚያመጡት ጥቅምና የደቀኑትም የደህንነት ስጋት የአንድ ወይንም የጥቂት ሀገሮች ጉዳይ ብቻ ሳይሆን የመላው ዓለም ሆኗል። ከዚህ አኳያ ዛሬ በሸራተን አዲስ በመካሄድ ላይ የነበረውን ሁለተኛውን የኢትዮጵያ የባንክና የመረጃ ቴክኖሎጂ ጉባኤ ዓላማ በተመለከተ በጉባኤው ላይ የጥናት ጽሑፍ ያቀረቡትና የአዋሽ ኢንተርናሽናል ባንክ የባንኪንግ ፕሮዳክትስና የቴክኖሎጂ ኢኖቬሽን ዳይሬክቶሬት ዳይሬክተር አቶ ገዛኒ ኡጋሳ የጉባኤ ዋና ዓላማ የመረጃ ደህንነትን ዋጋ ከባንኩ ኢንዱስትሪ ጋር በማዛመድ ይበልጥ ተጠቃሚ መሆን የሚቻልባቸውን መንገዶችና ጥናቶች የሚፈትሽ እንደሆነ ለቪኦኤ ገልጸዋል። በኢንፎርሜሽን እና ኮሚኒኬሽን ወይም በመረጃና ግንኙነት ቴክኖሎጂ አማካኝነት በኢትዮጵያ ባንኮች ላይ የተሰነዘሩ ጥቃቶችን በተመለከተም አቶ ገዛኝ ዱጋሳ የሚከተለውም ብለው ነበረ። በግልጽ ለመናገር እንደዚህ አይነት አደጋ የለም ለማለት ያስቸግራል። ግን በመረጃ ደረጃ ወይም ኦፊሴላዊ በሆነ መንገድ የወጣ ነገር ብዙ የለም ግን አንዱ አሁንም ምናልባት በደንብ ማስመር የምፈልገው አንዳንዴ የለም ብለን ስለምናስብ ነው የሌለ ይመስለን እንጂ፣ እያለም የመጀመሪያው ሪያክሽን ልበለው እንደሌለ ስለሆነ የምናስበው አይኖርም፣ አይባልም እና ሊኖር ይችላል። ዛሬም ባይኖር ነገ ይኖራል። መቼ ይሆናል ነው እንጂ ጥያቄው አይሆንም ወይም ይሆናል አይደለም። ጥቃቱን ለመከላከል ያለውን ዝግጁነት በተመለከተም አቶ ገዛኝ በዝርዝር አብራርተዋል። ዝግጅቱ በቂ አይደለም። የሚያሳስበውም ትልቁ ነገር እሱ ነው። ቅድም ከተነሳው ጥያቄ እያያዘ ብዙ ሙከራዎች ጥቃት የለም ብለን ስለምናስብ ይሄ ትንሽ ችላ እንድንል አድርጎናል ብዬ አስባለሁ። እንደ ባንክም እንደ ኢንዱስትሪም እንደ ባለሙያም ና አይሆንም ትተን ይሆናል ብሎ አስቦ ከወዲሁ መዘጋጀትና መጠንቀቅ ያስፈልጋል። ዝግጅቱ ደካማ ነው ብዬ አስባለሁ። እንደ ሀገር ግን ትልቅ ትልልቅ የሆኑ ተነሳሽነቶች አሉ፣ ትልልቅ ኤጀንሲዎች አሉ፣ ይሄን ቀንና ሌሊት የሚሰሩ ኢንዱስትሪው ገና ጨቅላ መሆኑ ትልቁ ፈተና እሱ ነው። በተለይ አይቲም እንደ ኢንዱስትሪ ኢንዱስትሪ ነው ለማለትም የሚያስደፍር ደረጃ ላይ እየደረሰ አይደለም። በእኛ ሀገር በኢትዮጵያ ውስጥ ባንኮች የሚሰጧቸውን የተለያዩ አገልግሎቶች መረጃና መገናኛ ቴክኖሎጂን ጥቅም ላይ በማዋል ለማቀላጠፍና ምቾት ያላቸው ለማድረግም ገና ብዙ መንገድ መካሄድ እንዳለበት የአቶ ገዛኸኝ ጽኑ እምነት ነው። ምናልባት የሚያስገርመው አንዳንድ ጊዜ የበለጠ እኛ ልንሰራው ከምንችለው ወይም ቴክኖሎጂ ሊሰራው ከሚችለው የበለጠ ጥያቄ አላቸው ብዬ አስባለሁ፣ ደንበኞቻችን ልቆ ተነሳሽ። ስለዚህ ባንኮች ወደኋላ ቀርተዋል ነው የሚሉኝ። ከደንበኞች አኳያ ስናየው በኢትዮጵያ ውስጥ የደንበኞችን ፍላጎት ወይም የደንበኞችን አሁንም በእንግሊዝኛ ኤክስፔክቴሽን ያሟላሉ ብዬ አላስብም። እየሰሩ ነው፣ መሰረታዊ ነገሮች ተሰርተዋል። ግን አሁን ምናልባት ሌሎች ያደጉ ሀገሮች ውስጥ እንዳለው ደንበኞች ወደ ቅርንጫፍ ሳይሄዱ ከቤታቸው ወይም ከእጃቸው ላይ የሚፈልጉትን ሰርቪስ አብዛኞቻችን እየሰጠን አደለም። አብዛኞቹ ባንኮች እየሰጡ አደለም። ጥሩ ጅምር አለ፣ ግን በደንብ ስራ የሚፈልግና ጊዜ የሚፈጅ ነው። ይህ ጉባኤ በኢትዮጵያ ሲካሄድ ሁለተኛው ሲሆን ያዘጋጀውም ዋና መስሪያ ቤቱ እንግሊዝ ሀገር የሚገኘው ሳይበር ሴኪሪቲ አፍሪካ የተሰኘው ድርጅት ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የኢቦላ ወረርሽኝ ከሰሐራ በስተደቡብ ያሉ የአፍሪካ ሀገሮችን ምጣኔ ሀብት በሦስትና በአራት ቢሊዮን ዶላር ሊጎዳ እንደሚችል የዓለም ባንክ አስታውቋል። የኢኮኖሚ ጠበብት እንደሚሉት ከሆነም ወረርሽኙ የክልሉን የገበያና የንግድ እንቅስቃሴ እስከ ማቋረጥ ሊደርስ ይችላል። ከለንደን ሄንሪ ሬጅዌል ዘገባ ልኳል። አዲሱ አበባ ያቀርበዋል። የድንቹ አዝመራ እስከ ማዕከላዊቷ ጊኒ ቲምብ ማዲና ድረስ ተንሰራፍቷል። ወደ ጎረቤት ሀገር የሚያደርሱ ድንበሮች በኢቦላ ወረርሽኝ የተነሳ ዝግ በመሆናቸው ገበሬዎቹ ምርቶቻቸውን ይሽጡ አይሽጡ፣ ለተጠቃሚ ያድርሱ አድርሱ ምንም የሚያውቁት ነገር የለም። ማማዱ ዲያሎ የአካባቢው ገበሬ ማህበር ፌዴሬሽን አባል ናቸው። ሪየን አንቪዣዜ ፑር ሉቨርቲር ደ ፍሮንቲየር የልማርሽ ድንበሮቹን የመክፈት ዕቅድ አይሰማም። የአገር ውስጥ ገበያውም እጅግ የቀዘቀዘ ነው። ሁሉ ነገር ተዘግተዋል። እስከ መቼ ነው ምርቶቻችንን ይዘን የምንቀመጠው? ወደፊትስ በምን ያህል ዋጋ ነው የምንሸጠው? በሴራሊዮን ዋና ከተማ ፍሪታውን ገበያ ላይ ያለው የመሠረታዊ ዕቃዎች ዋጋ የማይቀመስ ሆኗል። መሐመድ ካማራ የጅምላ ሽያጭ ነጋዴ ናቸው። ሌሎቹ በየክፍለ ግዛቶች የሚገኙ የጅምላ ገዢዎች ወይም ገበያተኞች በኢቦላ ምክንያት ወደ ከተማ አይመጡም፣ አካባቢያቸው ከሌላ ጋር እንዳይገናኝ ተገልሎ ተቀምጧልና ነው። ስለሆነም አሁን ከፍተኛ የዋጋ ንረት አለ። ፕሮፌሰር ጆናታን ሊፕ በሎንዶኑ ስኩል ኦፍ ኢኮኖሚክስ ማለትም የምጣኔ ሀብት ጥናት ኮሌጅ ውስጥ የዓለም አቀፍ ልማት ማዕከል ዋና ዲሬክተር ናቸው። ሰማንያ ከመቶ የሴራሊዮን ሕዝብ በእርሻ ተግባር የተሰማራ ነው። በአሁን ወቅት ያለው እንቅስቃሴ ግን አሽቆልቁሏል ይላሉ። እጥረት ቢኖር ኖሮ የምግብ ዋጋ ይወደዳል ተብሎ የተፈራውን ያህል ጣራ አልነካም። ጥሩ ያልሆነው ነገር ምንድን ነው? ገበያ ውስጥ ያለው እንቅስቃሴ ነው። የሩዝ ምርት ነጋዴዎች ቁጥር በ69 በመቶ ዝቅ ብሏል። ይሄ የሚያሳየው ሀቅ የገዥና የሻጭ እንቅስቃሴ መውረዱን ነው። በዚህ የኢኮኖሚ ሂደት የብዙ አገሮች ኩባንያዎችም ተጎድተዋል። በርካታ ሰራተኞችም በዚሁ በኢቦላ ምክንያት ከሥራቸው ተፈናቅለዋል። በዚህ ወር ብዙ ተቋማት መክሰራቸውንም ይፋ አድርገዋል። አልሃጂ ጃለሁ የሴራሊዮን አስመጪዎች ማኅበር ፕሬዝዳንት ናቸው። ለሴራሊዮን ኢኮኖሚ የማዕድኑ ዘርፍ እጅግ ወሳኝ ነው ይላሉ። ከውጭ የማስገባቱ እንቅስቃሴ ተቋርጧል። ወደ ውጭ የመላኩ ሂደትም ጨርሶ ቆመዋል ማለት ይቻላል። ብዙዎቹ የማዕድን ኩባንያዎቻችን ተዘግተዋል። ዶክተር ካቲ ጌሪ ኤስኦኤስ በተባለው ዓለም አቀፍ የእርዳታ ቡድን ውስጥ የሕክምና ዲሬክተር ናቸው። በኢቦላ በተጠቁ አገሮች የሚገኙ ኩባንያዎች እንቅስቃሴዎቻቸውን ቢያቆሙ ነው የሚሻለው ሲሉ ይመክራሉ። ወረርሽኙ በቁጥጥር ስር ሲውል ግን ዓለም አቀፉ ማህበረሰብ በክልሎቹ የተዳከመው ኢኮኖሚ እንዲያንሰራራ መርዳትና መተባበር ይኖርበታል የሚሉት ደግሞ በሎንዶኑ የምጣኔ ሀብት ጥናት ኮሌጅ ዓለም አቀፍ ልማት ማዕከል ዋና ዲሬክተር ጆናታን ሊብ ናቸው። እነዚህ ሀገሮች ምጣኔ ሀብታቸውን እንዲያንሰራራል ያም ፍላጎት በተቻለ መጠን ግልጽ ሆኖ ዓለም አቀፍ ንግድ እንዲበረታታ መርዳት ነው። በዚያው መጠን ግን የአገር ውስጥ ኢኮኖሚውን ማሳደግ ወሳኝነት ይኖረዋል። ኢቦላ በሰው ሕይወት ላይ ያደረሰው ውድመት ግልጥ ነው። በአሁኑ ወቅት ከአምስት ሺህ በላይ ሕይወት እንደጠፋ ተመዝግቧል። ዓለም አቀፉ ማህበረሰብ በዚህ ወረርሽኝ ምክንያት የደረሰውን የኢኮኖሚ ውድመት ለመቀልበስ መጣር ይኖርበታል። አድማጮች፣ አብይ ርዕሱንና የመጽሔት ክፍለ ጊዜ ዘገባዎችን አጠናቀናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 ይቅርታ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም ናያል ሰዓት ላይ ከምናቀርበው መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፈውን ስርጭትም እንድታደምጡ በወዲሁ እንጋብዛችኋለን። ከወዲሁ ክቡራትና ክቡራን አድማጮች የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ ለአይፎን ለአይፓድ እና መሰል የአይኦኤስ ተጠቃሚዎች ከአፕ ስቶር እንደዚሁም ከአይቲዩን ስቶር ወይም ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ የቪኦኤን አፕ ማግኘት ትችላላችሁ። በኢንተርኔት ደብሊዩ ደብሊዩ ደብሊዩ ዳት ቪኦኤ ኒውስ ዳት ካም ስላሽ አምሃሪክ ላይ ነው የምታገኙን። በፌስቡክ ና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ ደግሞ ቪኦኤ ዶት ሆርን ዶት ኤምኦቢአይ እንዲሁም ናይልሳት ላይ ታገኙናላችሁ። በስቱዲዮ ቴክኒሽያናችን ረሻድ ስሚት፣ ፕሮግራሙን እየመራለን ያለው ቴሌላይን ባክ ነው። አስተናጋጆቻችሁ ቆንጅት ታየና እኔም ሰሎሞን አባተ ነን። አሁን ከእናንተው የስልክ አስተያየቶች ጥቂቱን እናስደምጣችሁ። እንደምን አመሻችሁ። ኢትዮጵያ ውስጥ ሀና የምትባል ትንሽ እህታችንን በአስራ ስድስት አመቷ ደፍረው የገደሏት ሰዎች እንዳሉ በዘገባችሁ ሰማን። እንዴት አይነት ጭካኔ! እንዴት አይነት አጥንት ሰብሮ የሚገባ እንዴት አይነት ልብ የሚሰብር ታሪክ ነው! እንዴት እንደዚህ ሊያርጉ ቻሉ? ወጣቶቹ ምን እያዩ ነው? ምን እየሰሙ ነው? ምን እየሆኑ ነው? አረ የሚያሰጋ ነገር ነው አረ ቢቤት ሰፋ አርጋችሁ ዘግቡበት እስቲ አወያዩ ኢትዮጵያ ውስጥ የሚታዩት ያለቅጥ የተስፋቡት የዝሙት ቤቶች የዝሙት ፊልሞች ራቁት የሚጨፍርባቸው ቦታዎች ትውልዱን ወደማይሆን አቅጣጫ እየወሰዱት እህቶቻችን እየጠፉ ነው ያሉት በጣም ነው የሚያሳዝኑ በእውነት በጣም አንጀት የሚሰሩት ልብ የሚሰሩት ነገር ያናን ቤተሰቦች እግዚአብሔር ጠናስታችሁ አናንችም እግዚአብሔር በገነት ዘስሽን ያው በጣም ነው የሚያሳዝነው ፍርድ ከእግዚአብሔር ነው እንዲህ ያደርጋችሁ ክፉዎች ፍርዳችሁን ከእግዚአብሔር ታገኛላችሁ ቪቤ ሰፋ አድርጋችሁ ስሩበት ባካችሁ በጣም በጣም በጣም የሚያሳዝን ታሪክ ነው በጣም ያችን ምስጥርች አንድ ፍሬ እንዲህ ለአምስት ተረባርቦ ደፍረው ስንት ቀን ቤታቸው ውስጥ ቆጠፎ ይህንን ከውጭ ከየኢንተርኔቱ እያዩ ልክ ደህና ነገር ያደረጉ መስሏቸው ከሆኑ ሰው እየጠፋ ያለ ባካችሁ ቪዎች ባካችሁ አክቱ ስሩበት የንሰፋርጋችሁ እባክታችሁ ያርስጠን ሰላሙ ዎች ወይ አሜሪካን እንደማላችሁ ንብረና መጀመሪያ ከኤርትራ አምባሳደር ጋር ያደረጋችሁት ንግግር በጣም ቆንጆ ነገር ነበር። በጣም ግን የሚገርም ነገር ተናግረዋል። አንድ ሺህ ሁለት መቶ ኤርትራውያን በእስራኤል ላይ እየየትሉ ያዳመጠ አይመስለኝም። ስለ አለም መንግስቶችን ደግሞ ማቋሸሽ ሞክሮ ነበር። የኤርትራ ዜጎች በየአገሩ እንደ እንደጎረፉ ያወቅ አይመስለኝም። እናንተም ግን አጠያይቃችሁ በጣም ጎበዝ ነበር። መልሱ ግን የማጭበርበር እና የማታለል የራሱን ዜጎችም ደግሞ እያቋሸሸ ነበር። አማርኛው ግን ደስ ይላል፣ ቆንጆ ነው። የምናገረው አማርኛ ግን የኤርትራ ዜጎች አንድ ሺህ ሁለት መቶ እየየ ሲሉ በእስራኤል ጠረፍ ላይ እሱን መናገር ነበረበት። እሱን ረስቷል። እንደገና ደግሞ ሪፉጂ ደግሞ ይመዘገባል። መታወቂያ ይሰጠዋል። እኔ እንደማውቀው የምሪ ጉጅ ነበር። የዓለም መንግስት ደግሞ የሌለውን ደግሞ አይዋሽም። የተሳደበው ግን የዓለም መንግስትን በሙሉ ነው። ዜጎቹንም ደግሞ ራሱ አናንቋል። ሌላ ደግሞ የኤርትራ እየተወረረች ከጎረቤት ሀገሮች ጋር ያለው ደግሞ ተሳስቷል። የኤርትራ መንግስት ራሱ ነው የወረረው ኢትዮጵያን፣ ጅቡቲን፣ የመንን፣ ሱዳንን መውረሩን የረሳ ይመስለኛል። ኢትዮጵያ የኤርትራን ህዝቦች ይወዳሉ። ኤርትራ ኢትዮጵያን ይወዳሉ። ችግር የለብንም። ስለ አስተያየቶቻችሁ እናመሰግናለን የተከበራችሁ አድማጮች። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 በነጻ የምትደውሉበት ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። አሁን ወደ ሁለተኛው አጋማሽ ከማለፋችን በፊት የሙዚቃ እረፍት ብናደርግላችሁ የሚሻል ነው የሚል ሀሳብ አለ። እውነት ነው። ላፎንቴኖችን ነው የያዝነው። ለዛሬ ከፍጥረት የግልሽ ይላል። አድማጮች የአርብ ምሽት ፕሮግራማችንን እያጋመስን ነው። አሁን የምሽቱን ዋና ዋና ዜናዎች ሰሎሞን ያሰማናል። የዩናይትድ ስቴትስን የኢሚግሬሽን ስርዓት ለማሻሻል ያግዛል ብለው ትናንት ላወጡት ፕሬዝደንታዊ ትዕዛዝ ህዝባዊ ድጋፍ ለማሰባሰብ ፕሬዝደንት ባራክ ኦባማ ወደ ላስ ቬጋስ ተጉዘዋል። ፕሬዝደንቱ ትናንት ምሽት ላይ ያወጡት የኢሚግሬሽን አሰራር ለውጥ እቅድ ህጋዊ የመኖሪያ ሰነድና ፍቃድ የሌላቸውን ወደ አምስት ሚሊዮን የሚጠጉ ሰዎች ከአሜሪካ ለማባረር ወይም በኃይል ለማስወጣት እየተካሄደ ያለውን ስራ የሚያስቆም ነው። በሌላ ዜና ደግሞ የዩናይትድ ስቴትስ ፕሬዚደንት የሥራ አስፈጻሚ ሥልጣናቸውን ያለ አግባብ ተጠቅመዋል ሲሉ ኦባማ ኬር እየተባለ ከሚጠራው ብሔራዊ የጤና ዕቅድ ጋር በተያያዘ ሪፐብሊካን እንደራሴዎች በኦባማ አስተዳደር ላይ ክስ መስርተዋል። በማዕከላዊ አፍሪካ ሪፐብሊክ ከዚህ ቀደም የሃይማኖት ግጭት ተቀስቅሶ በማያውቅበት ደቡብ ምሥራቅ ግዛት በክርስትና ሃይማኖት ተከታዮችና ሙስሊሞች መካከል ግጭት ተነሳ። የናይጄሪያዊ አማጺ ቡድን ቦኮ ሃራም በሰሜን የሀገሪቱ ክፍል በሚገኘው ቦርኖ ግዛት ውስጥ በአንዲት መንደር ላይ በጣለው አደጋ ቢያንስ 45 ሰው ተገደለ። አድማጮች ወደ ሁለተኛው የዝግጅታችን አጋማሽ እንሻገራለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አፍሪካ በጋዜጦች ይቀጥላል። አዘጋጅና አቅራቢ አዳነች ፍስሐዬ አፍሪካ በጋዜጦች የተሰኙ ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአፍሪቃ ኩባንያዎች ዓለም አቀፍ የኮርፖሬት አሰራር እየተከተሉ እንደሆነ ተገለጸ። የመጀመሪያዎቹ የብሪታንያ የጤና ሠራተኞች ወደ ምዕራብ አፍሪቃ እንደሚላኩ ታወቀ። አብዛኞቹ የአፍሪቃ ማኅበረሰባዊ ሚዲያዎች ከባንድ ኤድስ ሠላሳ ይልቅ አፍሪካ ስቶፕ ኢቦላ የሚለውን ሙዚቃ እየደገፉ እንደሆነ ታወቀ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ዎል ስትሪት ጆርናል የተባለው በአብዛኛው ስለ ፋይናንስና ንግድ የሚዘግበው ጋዜጣ አፍሪካ በንግድ ሕግና ስርዓት እንዲሁም አሰራርና ሂደት ጥሩ መሻሻል እያሳየች እንደሆነ ይገልጻል። ከሰሐራ በመለስ ያሉት የአፍሪቃ ሀገሮች ከበለጸጉት ሀገሮች ጋር ሲወዳደር በኮርፖሬት አስተዳደር ስርዓት ወደ ኋላ የቀረች መሆኗ ይታወቃል። ይሁንና ጋናን ኬንያንና ሩዋንዳን በመሳሰሉት ሀገሮች ያለው የፖለቲካና የኢኮኖሚ መረጋጋት በክልሉ ጥሩ አንደምታ ማስከተሉን ጋዜጣው ሲጠቅስ፣ ጥሩ የመዝገብ አያያዝ ስርዓት ስለሌላቸው ጥሩ የንግድ ይዘት የላቸውም ማለት አይደለም ይላል። ካለፉት አምስት ዓመታት ወዲህ ብዙ የአፍሪቃ ኩባንያዎች ዓለም አቀፍ መዋዕለ ነዋይን ለመሳብ ሲሉ ዓለም አቀፋዊ የሆነ የፋይናንስ አመዘጋገብ ስርዓት አዳብረዋል። ሚኬንስ ና ኩባንያው የተባለው አማካሪ ኩባንያ በተናገረው መሰረት ከሰሃራ በመለስ ባሉት የአፍሪቃ ሀገሮች ብቻ የኢኮኖሚ እድገቱ አምስት ነጥብ አምስት ከመቶ እንደሚሆን ዓለም አቀፍ የገንዘብ ድርጅት እንደሚጠብቅ ባለፈው አመት ለምሳሌ በአራት ነጥብ እንዳደገ ዘ ዎል ስትሪት ጆርናል ላይ የወጣው ጽሁፍ አውስቷል። ብዙ ሰዎች አፍሪቃን በአንድ ብሩሽ ነው የሚስሏት። ሆኖም አምሳ አራት የተለያዩ ሀገሮች አሏት ሲሉ ጄምስ ኒውላንድ የተባሉ ስለ አፍሪቃ ንግዳዊ አሰራር ግንዛቤ ያላቸው ሰው ተናግረዋል። ያም ሲባል ግን በላይቤሪያ ጊኒና ሴራሊዮን የተከሰተው ኢቦላን የመሳሰለው አደጋ፣ በቅርቡ ቡርኪና ፋሶ ላይ የተፈጸመው መፈንቅለ መንግስት አብይ ርዕሶች ሆነው ስለሚወራባቸው ሞዋሉን አፍሳሾችን ሊያስጋ ሊያሰጋ እንደሚችል ጽሁፉ ይጠቅሳል። ዘ ጋርዲያን ድረገጽ በዘገበው መሰረት በሴራሊዮን በኢቦላ ሕክምና ለማገልገል ፈቃደኛ የሆኑት የመጀመሪያዎቹ የብሪታንያ ብሔራዊ የጤና ጥበቃ አገልግሎት ሰራተኞች አስፈላጊውን ስልጠና ካገኙ በኋላ ወደ ምዕራብ አፍሪቃ ለመሄድ እየተዘጋጁ ነው። እስካሁን ባለው ጊዜ አንድ ሺ የሚሆኑ ሰዎች በምዕራብ አፍሪካ ለማገልገል ፈቃደኛ ቢሆኑም በጥንቃቄ መመረጥና መሰልጠን ስላለባቸው እስካሁን ባለው ጊዜ ሄደ የለም። የመጀመሪያዎቹ አምሳ የህክምና ሰራተኞች ከስድስት ሳምንታት ገደማ በኋላ እንደሚነሱ ጋርዲያን ድረገጽ ጠቅሷል። በኢቦላ ህክምና ለማገልገል የሚሄዱት ሊገጥማቸው የሚችለው አደጋ ኢቦላ በተዛመተበት ምዕራብ አፍሪካ ለማገልገል ከተላኩት 250 የኪባ ዶክተሮችና ነርሶች በአንደኛው መታመም ተረጋግጧል። ሲራሊዮን ውስጥ ከሚያገለግሉት 165 የኪባ ሐኪሞች አንደኛው ፌሊክስ ባየዝ ሳሪያ ኢቦላ ይዞት ስዊዘርላንድ ይታከማል። በአሁኑ ወቅት በአስጊ ሁኔታ እንዳልሆነና በጥሩ ሁኔታ እንደሚገኝ ኃላፊው መግለጻቸውን ጋርዲያን ዘግቧል። ከ15,000 የኢቦላ በሽተኞች 5,420 የሚሆኑት እንደ ሞቱ በኦፊሴል መታወቁን የሙታኑ ቁጥር ከዛም በላይ ሊሆን እንደሚችል የዓለም የጤና ድርጅት ማስታወቁን ድረገጹ ጠቅሷል። በሲራሊዮን፣ ላይቤሪያና ጊኒ የሚያገለግሉ 5,000 ዓለም አቀፍ ሠራተኞች እንደሚያስፈልጉ ከእነሱም እስከ 10,000 የሚሆኑት የሕክምና ሠራተኞች እንዲሆኑ እንደሚፈለግ የተባበሩት መንግስታት ድርጅት ባለፈው ጥቅምት ወር አስታውቆ ነበር። የአውሮፓ ህብረት በበኩሉ በብዙ ሺህ የሚቆጠሩ ተጨማሪ ሐኪሞች፣ ነርሶችና ሌሎች የሕክምና ሠራተኞች እንደሚያስፈልጉ በያዝነው ሳምንት ተናግሯል። እነዚህ ሠራተኞች የታመሙትን ለማከም ብቻ ሳይሆን የኢቦላ በሽተኞችን በያሉበት እየፈለጉ ወደ ሐኪም ቤት እንዲወሰዱ በማድረግ የሀገር ውስጥ የሕክምና ሠራተኞችን በማሰልጠን ህዝቡን ግንዛቤ በማስጨበጥ ተግባር እንዲረዱ እንደሚያስፈልግ ድረገጹ ጠቅሷል። መንግስታት ከቅርብ ሳምንታት ወዲህ የጤና ሰራተኞች ለመላክ መወሰናቸው አበረታቶናል። ይሁንና በሽታውን ለመግታት በሚያስችል ፍጥነት እየተከናወነ አይደለም ብለዋል የብሪታንያው የጤና ክፍል ስራ አስኪያጅ ዳያን ሸርድ። በውዴታ የሚሄዱት የብሪታንያ ብሔራዊ የጤና ጥበቃ አገልግሎት ሰራተኞች ሕፃናትን አድኑና የዓለም ሐኪሞችን ከመሳሰሉት መንግሥታዊ ያልሆኑ ድርጅቶች ጋር እንደሚሰሩ የጋርዲያን ድረገጽ ዘገባ አውስቷል። አሁንም ጋርዲያን ድረገጽ ኢቦላን ለመታገል ስለ ወጡ ሁለት ሙዚቃዎች ጽሑፍ አቅርቧል። ባብ ጌልዶፍ ያወጣው ባንድ ኤድ ሰላሳና፣ አፍሪካ ስቶፕ ኢቦላ የተባለው የታወቁ አፍሪካውያን ዘፋኞች ያወጡት ዘፈን። ባንድ ኤድ ሰላሳ የወጣው ባለፈው እሁድ ሲሆን አፍሪካ ስቶፕ ኢቦላ ከዛ በፊት ነው ይፋ የሆነው። ብዙ የማህበረሰብ ሚዲያዎች ታዲያ ባብ ጌልዶፍ ኢቦላን ለመታገል ሌላ ዘፈን ከማውጣት ይልቅ ከአፍሪቃውያኑ ጋር ተባብሮ ቢሰራ የተሻለ ነበር በማለት ቅሬታቸውን እያሰሙ ነው። ብዙዎቹም ከባንድ ኤድ ሰላሳ ይልቅ ድጋፋቸውን ለአፍሪካ ስቶፕ ኢቦላ እየሰጡ እንደሆነ ጋርዲያን ድረገጽ ዘግቧል። ከአፍሪካ ስቶፕ ኢቦላ ዘፈን የሚገኘው ትርፍ ሁሉ በምዕራብ አፍሪካ የኢቦላ በሽተኞችን በማከም ላይ ላለው ድንበር አልባ ሐኪሞች እርዳታ ይውላል። በዩቱብ ለመደመጥ ሰባ ስምንተኛ ሆኗል። ባንድ ኤድ ግን የአንደኝነትን ቦታ ይዟል። ባንድ ኤድ ሰላሳ እንደ ወጣ በጥቂት ደቂቃዎች ውስጥ አንድ ሚሊዮን ፓውንድ አስገኝቷል። የባንድ ኤድ ቪዲዮ የሞተች ወይም በሞት አፋፍ ላይ ያለችን ሴት በማሳየት መጀመሩ ራሱ ነቀፌታ አስከትሏል ሲል ጋርዲያን ድረገጽ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ሩብ ጉዳይ ነው ለአራት ሰዓት። በስቱዲዮ ሰዓታችን መሰረት ዝግጅታችን ይቀጥላል። አሁን ተከታዩ በኢትዮጵያ ወቅታዊ ጉዳዮች ላይ ከዚህ ቀደም የቀረበ ውይይት በድጋሚ የሚቀርብ ነው የሚሆነው የጋዜጠኞች የኢንተርኔት አምደኞችና እንዲሁም የፖለቲካ መሪዎች እስር መነሻ በማድረግ በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና ቀጣይ አቅጣጫዎች ላይ ትኩረት ያደረገ ውይይት ነው። ርዕሱን በሚመለከቱ በርካታ ጭብጦች ዙሪያ ካጠነጠነው ተከታታይ ውይይት የምሽቱ የዲሞክራሲ ግንባታና የመብቶች ነጻነት ፍለጋው ጥረት በተለይ የዜጎችና የተቃዋሚ የፖለቲካ መሪዎችን ሚናና ተጠያቂነት ይፈትሻል። ተወያዮቹ ከዚህ ከዋሽንግተን ዲሲ በኢትዮጵያ የፖለቲካ ጉዳዮች ዙሪያ ጎላ ባለ ተሳትፏቸው የሚታወቁት አቶ ግዛው ለገሰና በኦሃዮ ክፍለ ግዛት የሚኖሩትና በኢትዮጵያ ታሪክ የማህበረሰብ ሁለንተናዊ ሂደቶችና የፖለቲካ ጉዳዮች ዙሪያ በሚጽፏቸው መጽሐፍትና በርካታ ጽሁፎች የሚታወቁት የዴይተን ዩኒቨርስቲው የፍልስፍና መምህር ዶክተር መሳይ ከበደ ናቸው። የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ተወያዮቹ ከዚያ አስቀድሞ ባቀረበው ውይይት ላይ በተለይ ስልጣን ላይ ያለው መንግስትና ገዢው ፓርቲ ያሉባቸውን ኃላፊነትና ተጠያቂነት አስመልክቶ ከተናገሩት ሀሳብ ይነሳል። ይሄ ምናልባት የወደፊት አቅጣጫውን ለማሻሻል ምን መሆን አለበት የሚለው አካል ተደርጎ ሊወሰድ ይችላል። ከዚህ ቀደም አቶ ጊዜ የተቃዋሚ ፖለቲካ ድርጅቶችን፣ ፓርቲዎችን ድክመት የተመለከትንበት ውይይት ላይ ተሳትፈዋል። የሚፈለገው አይነት ዲሞክራሲያዊ አሰራር በሀገሪቱ እንዲሰፍን በእርግጥ አመራሩ ኃይሉ ያለው መንግስት ዋናው መሆኑ ግልጽ ነው። በአንጻሩ በመንግስት በኩል የሚጠየቀውን ያህል በፖለቲካ ፓርቲዎች በህብረተሰብ በኩልስ ምን መደረግ ነበረበት? ምን አይነት አማራጮች ይታያችኋል? ይህንን ለመመለስ በተለይ በህብረተሰቡ ውስጥ ዴሞክራሲን ሊሸከም የሚችል ማህበረሰብ ካፒታል አለ ወይ የሚለውን ጥያቄ ለማየት የኢትዮጵያን ያለፉት አስር አስራ አምስት ሀያ አመታት ፖለቲካ በተለይ ምርጫ ዘጠና ሰባትን ብናይ دل سے بہن ہونے کا یہ چھوٹے حج የዲሞክራሲን ስራ ሊሸከም የሚጠቅመውን ሊመርጥ ስህተትም ሊያደርግና ከስህተቱም ተምሮ የሚፈልገውን አቅጣጫ ሊወስድ እንደሚችል በሰላማዊ መንገድ በመከባበር ያሳየበት ሁኔታ እንደነበር ሁላችንም እናስታውሳለን። ነገር ግን ያ የተቀጨው ያንን ውሳኔ እንዲቀጭ ያደረጉት አምባገነን ቡድኖች የሚወስዱትን ህጋዊ ያልሆነ እርምጃ ሊቀርፍ የሚችል ተቋማት አልነበሩም። ምን አይነት ተቋማት? ነጻ ፍርድ ቤት አልነበረም። ነጻ የምርጫ ቦርድ አልነበረም። እንደ ምሳሌ አድርገን ብንወስድ ምናልባት ብዙ ጊዜ ከአሜሪካ ጋር ስናወዳድር ከኢትዮጵያ ጋር ማያያዙ አደገኛ ሊሆን ይችላል። በአስራ ዘጠኝ መቶ ሰባ ሶስት ዓመተ ምህረት በአውሮፓውያን አሜሪካ ጋር ተመርጦ የነበረው ፕሬዚደንት ኒክሰን ህግ ውጭ የወጣ ስራ ስለሰሩ የሁለቱ የአሜሪካ ምክር ቤቶች ፕሬዚደንቱን ከስልጣን ለማውረድ መብታቸውን ተጠቅመው አውርደዋቸዋል። ፍርድ ቤቱ የነበረውን ፕሬዚደንቱ የነበረውን መረጃ የነበረውን ቴፕ ለጠበቆች እንዲሰጥ መወሰን ችሏል። ኢትዮጵያ ውስጥ የነበረው ግን በቅርቡ ደግሞ በአቶ እርሚያስ ለገሰ የተጻፈውን መጽሐፍ ብናየው ፍርድ ቤቱ ራሱ የሚመራው በኢህአዴግ ካድሬዎች ውስጥ ነበረ። ስለዚህ አንዱ ኢንስቲቱሽን ይሄ ነው። ሁለተኛው ደግሞ ዜጎች መብታቸውን ተነስተው፣ እኛ ስንፈጠር እግዚአብሔር በአምሳሉ ስለፈጠረን የሰጠን መብቶች አሉ፣ እነሱን አሳልፈን ለእናንተ አንሰጥም የሚል የነበረው ተነሳሽነት መጠነኛ ነበር። በአሁኑ ሰዓት ግን ያ ተነሳሽነት እጅግ ጀምሮ ከፖለቲካ ድርጅቶች ባሻገር እንደ ዞን ዘጠኝ የመሳሰሉ በጣም ወጣት የሆነ ኢህአዴግ ስልጣን ከያዘ በኋላ የተወለዱ ሰዎች ከህብረተሰቡ ነስተው ነፃነታችንን ማስመለስ አለብን ብለው የሚታገሉበት ኢትዮጵያ ውስጥ ነው ያለ ነው። ስለዚህ እነዚህን ስታየው እነዚህ የሶሻል ካፒታሎች እያደጉ ያለበት ሁኔታ ነው። ሌላው ከዚህ ጋር ምናልባት በጣም አስፈላጊ ሆኖ እንዲያውም በእኔ ግምት ለረዥሙ ተስፋ የሚሰጠ ምንድ ነው የኢትዮጵያ ፖለቲካ ለሀምሳ ስልሳ ዓመት በተማሪዎች እንቅስቃሴ ጀምሮ በተለያዩ የፖለቲካ ድርጅቶች ሲያቀነቅን የነበረው የጨቋኝና የተጨቋኝ ፖለቲካ አስተሳሰብ ሪዮት ዓለም ቦታውን እያጣ የግለሰቦች ነጻነት ማዕከላዊነት እያገኘና በድርጅቶችም እየተወከለ ከቡድን ወይም ከወልም መብት ይልቅ ግለሰቦች ነጻነት የፈጠራቸው የግለሰብ ወይ ነጻዎች ማዕከላዊነቱን እያገኘና እየተደራጀ ስለመጣ ይሄ ደግሞ በወጣቶች መካከል በሶሻል ሚዲያ እንደሚታየው ትልቅ ተቀባይነት ማግኘቱ አገራችን ወደማይቀረው ለውጥ ጎዳና እንደምታመራ ይገልጻል ብዬ ነውም ነው። አቶ ግዛው መልሼ የማነሳቸው ጥያቄዎች አሉ። የማህበረሰብን አቅም መጎልበት ወሳኝነትና የተከፈተውን እድል መጥበብ ነው፣ አጽንኦት ሰጥተው አቶ ግዛው የተናገሩት። በመጨረሻው ግን ወደዚያ መሄዳችን አይቀርም፣ የአለም አቀፉ የለውጦች ገጽታ ወደዚያው ይወስደናል ነው ያሉት። ፕሮፌሰር መሳይል ሶስ ምን ይላሉ? መንግስት በኃላፊነት የሚጠየቀውን ያህል ተቃዋሚ ወገኖች፣ ዜጎች፣ ዴሞክራሲ እንዲመጣ ሁሉም መጫወት የሚገባቸው ሚና የየበኩላቸው ድርሻ አለ እና ምን መደረግ አለበት? የቱ ጋ ጎሏል? እሺ፣ ጥያቄው በጣም አስቸጋሪና ውስብስብ ነው። በአንዴ መመለስም በጣም ያስቸግራል። ምክንያቱም ብዙ ነገሮች የሚነካ ነው። ለማንኛውም ነገር በአጭሩ ለማስቀመጥ ያህል ዲሞክራሲ ለመሰረት ኢትዮጵያ ውስጥ በቂ ሁኔታዎች አሉ ወይ ለሚለው አሁን እንደምንመለከተው ዲሞክራሲ ስናወራ ኢትዮጵያ ውስጥ ቆይተናል። አብዮቱ ከፈነዳ ጊዜ ጀምሮ ካለ ዲሞክራሲ ወሬ የለም። ሁሉም የሚፈልገው ነገር ነው። ነገር ግን ሁሉም የሚሰጠው የተለያየ ትርጉም ነው። በተለይም ደግሞ ዲሞክራሲ የምንለው ብዙ ጊዜ ሆኖ የተከሰተው ያው አንድ ክፍል ጥቅም የበላይነት መመስረት ነው። የሱም በላይነት ሲመሰርት ዲሞክራሲ ይለዋል። ረዛዝም ጊዜ ያው በሶሻሊዝም ስም በህዝቡ ስም ዲሞክራሲ ተወስኖ ከላይ ወደ ታች የሚወድ ነገር ሆኖ ዲሞክራሲ ማለት ይሄ ነው፣ ይህን ስትፈጽሙ ነው የሚል በትዕዛዝ መሰረት ወልዷል። በህዋትም የተለወጠው የአንድ ክፍል መላይነት ማስከበር መሳሪያ ሆኖ በዛ መሰረት ነው እንግዲህ ዲሞክራሲ ምን እንደሆነ የቆመውና ቅድም ጉዛው የጠቀሰው ፍርድ ቤት ነጻ አይደለም የምንለው ለነሱ ነጻ ነው ማለት፣ ለዋቶች ነፃ ነው። ምክንያቱም በራቸው ጥቅም ስለሚፈርድላቸው እንደ ነጻ ፍርድ ቤት ነው የሚያዩት። እኛ ደግሞ የሚያፍነንን ስንል በእርግጥም እሱ ነጻ ፍርድ ቤት አይደለም እና ብዙ ያለመግባባት አለ እና ዲሞክራሲ ብለን ስላወራን ዲሞክራሲን እንፈልጋለን እውነትም ወይም ደግሞ ልናመጣው እንችላለን በቂ ሀይል አለን የሚለው አነጋገር በጣም የተለያዩ ናቸው። ዲሞክራሲ እንደ ምኞት አስቀምጠኑ ያለ ሁኔታ ግን ያንን ምኞት ተግባራዊ ለማድረግ ወይም እውን ለማድረግ ያለ ሁኔታ በቂ ስላልሆነ ወደ ተቃራኒው ይለወጣል፣ ብዙ ጊዜ ማለት ወደ አምባገነናዊ ስርዓት ይለወጣል እና በብዙ መኘት ሳይሆን በአንድ ዲሞክራሲን አስቀምጠ የሚለው ነው። ብዙ ጊዜ ችግር የሚያመጣው በሂደት ሲሰራ ነው ውጤት ልናመጣ የምንችለው ምክንያቱም ዲሞክራሲ የሚገነባ ነገር ነው። ቅድም ለምሳሌ ብዙ ጊዜ የምንድነው በተፈጥሮ መብቶች አሉን እና እነዛ መብቶች ታፍነዋል፣ ስለዚህ ማስከበር ነው የሚል መብታችንንም አናውቅም። ማወቅ ብቻ እኮ አይደለም ማለት እኔ መብት አለ ይልል እችላለሁ። እውነተኛ መብት ግን የሚኖረው ሌላው ህብረተሰቡ ሲቀበለው ነው። አሁን ያለው ሁኔታ እንደሱ አይደለም። መቀባበል አይደለም ያለው ያለው የራሴን መብቶች፣ በእኔ በኩል የማያቸው መብቶች እኒ ናቸው ብዬ ሰጠዋለሁ። ያንን መብት የምሰጠው ምንድን ነው? ተገዢ ለማድረግ ነው። እና ገና የዴሞክራሲ ትግል ውስጥም ገና አልደረስንም፣ ገና አልገባንም። ዝም ብለን ብቻ በስሙ ነው የምናወራው። እና በተለይ ደግሞ አይታችሁት እንደሆነ በጣም የሚገርመው ኢትዮጵያን እንግዲህ አብዮት የቀሰቀሱትም እዚህ ደረጃ ያደረሱትም ተማሪዎች፣ ተማሪዎች ከዩኒቨርሲቲ ግራጁዌት ያደረጉ ዲግሪ ያገኙ ናቸው። ነገር ግን ሁሉንም አይተናቸዋል፣ ስልጣን ላይ ሲወጡ ያ ሁሉ የሚያወሩት በሙሉ ዜሮ ሆኖ ሁኔታዎች ወደ ሌላ ይለወጣል። ስለዚህ አንድ የተበላሸ ነገር አለ፣ አንድ ያልተስተካከለ ነገር አለ ማለት ነው። እስኪ እነሱን እንመርምር። ፕሮፌሰር መሳይ በቅድሚያ ቅድም ያሏቸው መብትን ማወቅ በራሱ ሊጠበቅልን የምንፈልገውን መብት መብታችን ምንድን ነው ከሚለው ግንዛቤ መብትን እስከ መጠየቅ ድረስ በሂደትም ቢሆን እርስዎ ቀደም ብለው እንደገለጹት ያ መብት እንዲከበርለት ይሄ የዜግነት መብቴ ነው ሊከበርልኝ ይችላል ብሎ ለመጠየቅ አንድ ሰው እንዲያውቅ የሚያደርገውን ሂደት ከመጀመርም ተቋማቱ እንዲጠናከሩ ከማድረግም ተያይዞ ሊሄድ ይችላልና፣ የትኞቹ መደረግ ይችላሉ? በዚህ ሰዓት በእርግጥ ዜጎች የትኞቹን የበኩላቸውን ድርሻ አዋጥተው እንዲገኙ ማድረግ ይችላሉ? እኔም የሚታየኝ በሁለት ዲሞክራሲ ለማምጣት ሄደን ፖለቲካ ፓርቲዎች የሚሉትን ተናግረው ያላቸውን ፕሮግራም አውቀን ሄደን መምረጥ እና አሸናፊ የሆነው ስልጣን እንዲይዝ ማድረግ ሊሆን በሚሆንበት መሰረት በምናየው ጊዜ ለሌላው ይሄ ላይስማማ ይችላል። ምክንያቱም ምንድን ነው አሁን እነሱ ስልጣን ከያዙ በኋላ የእኔንም መብት እንደገና ቢገፉኝ ምንድን ነው ያለኝ መተማመኛ? ምክንያቱም ያለ ሁኔታ አፍሪካ ውስጥ እና ኢትዮጵያ ውስጥ በተለይ የመንግስት ስልጣን የያዘ ሁሉንም በቁጥጥር ስር ያደርጋል። ይሄ ስለሚያደርግ ተቃዋሚ የሆነው ክፍል በምንም አመኔታ ሊኖረው አይችልም። አሁን ለምሳሌ በህዋት ላይ ያለው ትልቁ ትልቁ ነገር በምርጫ ብንሸነፍ ምን እንደሚደርስብን ነው ዋና ፍርሃታቸው ነው። በተጠያቂነት የሚመጡትን ነገሮች ለመቀበል ዋስትና የሚሰጥ መሰረት አልተቀመጠም። ይሄ ደግሞ ምን መሰለህ በአንድ የሚመጣ አይደለም። እንደሚሉት ኮንፊደንስ ቢልዲንግ ያስፈልጋል። አብሮ መስናቱን ይጠይቃል። አንዳንድ የሆኑ ውሳኔዎችን አብሮ ማድረግ ይጠይቃል። ከዛ ቀስ በቀስ አሁን የኢትዮጵያ ፍርድ ቤት አሁን ነጻ ብናገር ከየት ነው ነጻ? የትኛው ዳኛ ነው ነጻ ሆነው የሚፈርደው? መልካም ፕሮፌሰር መሳይ ከበደ ከዴይተን ኦሃዮ፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ ረዘም ላለው ተከታታይ ውይይት ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። አድማጮች፣ አሁን ሌሎች የእናንተ አስተያየቶች አሉ እናድም ተመስልኝ፣ የአሜሪካ ድምፅ አገልግሎት አማርኛ ክፍል እንዴት ናችሁ? ሄኖክ፣ ዛሬ ከአቶ ግርማ አስመሮም ያደረግከው ቃለ መጠይቅ ሰማሁት። እጅግ በጣም ጥሩ ለመሰግንህ እፈልጋለሁ። ከአንድ እውቅ ጋዜጠኛ የሚጠበቅ ስራን የሰራኸው፣ ጥሩ ጥያቄ ነበር የጠየቅከው። ሰውየው ግን ያው እየሸሸ ነበር ማለት ይቻላል። የአሜሪካ መንግስትም ማንም ሀገር እነሱን ሲቀበል ሀገራቸው ውስጥ ትልቅ ችግር አለ ብሎ ስለሚያምን ነው እንጂ እነሱን በወታደርን በምንም ለማራቆት አስቦ አይመስለኝም። ግን ይሄ የገዛ ራስ ጥፋት ለመሸፈን ተብሎ እየተመለሰ የነበረ ጉዳይ ይመስለኛል እና እኔ ኢትዮጵያዊ ነኝ። እኛ አልወረድንም። ወራሪዎች እነሱ ነበሩ። ስለዚህ አሁን ግን እየተባለ ያለው ተወረናል ነው። እንዳልወረድን እኔ ሳልሆን ሄግ መስክሮታልና ስለዚህ እንኳን ባላወራ ጥሩ ነው። ያም ሆነ ግን አንተን ለማመስገን ፈልጋለሁ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ አጠር አጠር ያሉ መረጃዎችንና ማጠቃለያ ዜና እናቀርብላችኋለን። በቅድሚያ የዶላርን ምንዛሪ እናካፍላችሁ ያለውን መረጃ፣ ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ11 ሳንቲም ገብቷል። አማካዩ የመሸጫ ዋጋ ወይም አንድ ዶላር ካለዎት እርስዎ 20 ብር ከ006 ሳንቲም ያገኛሉ። ወይም መሸጫ ዋጋ አንድ የዩናይትድ ስቴትስ ዶላር ከፈለጉ 20 ብር ከ20 ሳንቲም ወይም 206 ሳንቲም መክፈል ይጠበቅብዎታል። አጠራ ጥር ያለ የሚቴሮሎጂ መረጃ ለመስጠት ያህል ነገ አዲስ አበባ ነገ ጓዳ ዝናባማና ነፋሻማ ልትሆን ትችላለች ይችላል። ከኢንተርኔት አሁን ያገኘሁት መረጃ ከፍተኛ ሙቀቷ 23 ዝቅተኛው 10 ዲግሪ ሴልሽስ ሲሆናል፣ እሁድ ከፊል ደመናማ ይሆናል። ከፍተኛ ሙቀቷ 24 ዝቅተኛው 11 ዲግሪ ሴልሽስ ሲሆናል ተብሎ ተተንበየዋል። ለማጠቃለያም የዩናይትድ ስቴትስን ኢሚግሬሽን ስርዓት ማሻሻል ያግዛል ብለው ላወጡት ፕሬዝደንታዊ ትእዛዝ ህዝባዊ ድጋፍ ለማሰባሰብ ፕሬዚደንት ባራክ ኦባማ ወደ ላስ ቬጋስ ሄደዋል። አሁን ስቱዲዮ እያለን ባገኘነው ዜና መሰረት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ኢትዮጵያዊውን ሜጀር ጀኔራል ብርሃኑ ጁላ ገለልቻን በአቢዬ የተባበሩት መንግስታት ድርጅት ጊዜያዊ ኃይል ዋና አዛዥ አድርገው ሾመዋል። ጄኔራል ብርሃኑ ስልጣኑን የተረከቡት ሰኔ 19 2014 ዓ ም ያበቃውን የሌተናት ጄኔራል ዮሐንስ ገብረ መስቀልን ኃላፊነት ነው። ክቡራትና ክቡራን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራማችንን የምራለን ቴሊ ላይምባክ ነው። ተረኛው ቴክኒሻን ክርቲስ ባይነም ነው። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍሳዬና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና ቆንጅታ የነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገማታ እንገናኛለን። ሰላም፣ ደህናደሩ ደህናደሩ of America yeah. the o.